ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰ ውድመት እና በአገልግሎቶች መስተጓጎል ወደ ሶስት ቢሊየን ብር የሚገመት ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። ጉዳት ደርሶባቸዋል ከተባሉት ተቋማት ጋር በመቀናጀት ምርመራ ማካሄዱን የገለጸው የኢትዮጵያ ፌዴራል ፖሊስ ኮሚሽን ያልተጠናቀቁ የጉዳይ ምርመራ ስራዎች እንዳሉም አመልክቷል። ሙክታር ጀማል ዝርዝር ዘገባውን ያሰማናል። ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ነዳጅ አቅራቢዎች ድርጅት፣ የኢትዮጵያ አየር መንገድና ኤርፖርቶች ድርጅት፣ የኢትዮጵያ ንግድ ባንክ የጉዳቱ ተጋላጭ በሆኑ የመሠረተ ልማት አውታሮች ዝርዝር ላይ ሰፍረዋል። ተቋማቱ ላይ በቀጥታ ከደረሰው ጉዳት በተጨማሪ አገልግሎታቸው በጦርነቱ ምክንያት በመቋረጡ ለደረሰው ኪሳራ ፌዴራል ፖሊስ ሕወሓትን ተጠያቂ አድርጓል። በኢትዮ ቴሌኮም መሰረተ ልማት ላይ የደረሰ ጉዳትን ተከትሎ ተቋሙ ማስገባት ይችል የነበረ ከ1.3 ቢሊየን ብር በላይ መታጣቱን፣ የኢትዮጵያ ኤሌክትሪክ ኃይል መሰረተ ልማት ላይ በደረሰ ጉዳት ከ329 ሚሊዮን ብር በላይ ኪሳራ መድረሱን፣ ከኢትዮጵያ የነዳጅ አቅራቢ ድርጅት መቀሌ ዲፖ ተዘረፈ በተባለ ከ14 ሚሊዮን በላይ ሌትር ነዳጅ ከ258 ሚሊየን ብር በላይ መታጣቱን የፌዴራል ፖሊስ ገልጿል። በባህር ዳር እና በጎንደር አውሮፕላን ጣቢያ ላይ በተፈጸመው የሮኬት ድብደባ ምክንያት በመሰረተ ልማት ላይ ከሶስት ሚሊየን ብር በላይ እንዲሁም የባህር ዳር የጎንደር፣ አክሱም፣ መቀሌ፣ ሁመራ፣ ደሴ፣ ላሊበላ፣ ሰመራና ሽሬ በረራዎች በመስተጓጎላቸው ከአንድ መቶ አርባ ሰባት ሚሊየን ብር በላይ ገቢ መታጣቱን በምርመራ መረጋገጡን የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀይላን አብዲ ገልጸዋል። ምርመራ ቡድኑ ቀበሌ ድረስ ሄዶ የወንጀል ምርመራ ቡድን በመላክ እነዚህ ጉዳዮች ላይ እንዲጣሩ በማድረግ እያንዳንዱ ተቋማትም የራሳቸውን የደረሰባቸውን ጉዳት በራሳቸው ባለሙያ እንዲያጣሩና እንዲቀርቡ የተደረገበት ሁኔታ ነው ያለው። ስለዚህ ከዚህ አንጻር ለምሳሌ በመተጋገል ማለት ነው። የኛም የምርመራ ባለሙያዎች ያሉበት ኤክስፐርቶች ያሉበት በዚህ ሁኔታ ነው የተጣራ ጉዳይ ነው። ይሄ በማስረጃ በግልጽ ማስረጃ የተደገፈ ማስረጃዎች ናቸው ማለት ነው። በአጠቃላይ የህወሓት ጁንታ ቡድን በፈጸመው የሀገር ክህደት ወንጀል መሰረተ ልማቶች ላይ ባደረሰው ጥቃትና ድርጅቶቹ ማግኘት የሚገባቸውን አገልግሎት በማሳታት እንደውም በአጠቃላይ የደረሰው ኪሳራ ሁለት ቢሊዮን ዘጠኝ መቶ አርባ ዘጠኝ ሚሊዮን አንድ መቶ ሰባ ሰባት ሺህ ሁለት መቶ ሃያ ብር በላይ ተቋማቱ እንዲያጡ ማድረጉን የፌዴሪ ፌዴራል ፖሊስ ኮሚሽን አስታውቋል። በሁለት ከፍለን የምናይ ከሆነ አንደኛው በቀጥታ በመሰረተ ልማት ላይ ደረሰ የተባለው ጥቃት ነው። ሌላኛው ደግሞ አገልግሎት ቢሰጡ ሊያገኙ የሚችሉትን ያጡትን የገንዘብ መጠን የተተመነ ነው። እስካሁን ሲባል የነበረው በአካባቢው የሚኖሩ ሰዎችም መንግስት ነው ማብራት የቆረጠብን፣ መንግስት ነው ስልክ ያቋረጠብን። እንደዚያውም ደግሞ የአየር መንገድም ቢሆን ከአዲስ አበባ የሚላከው አውሮፕላን በመንግስት እጅ ያለ ነው። እንዴት ነው እነዚህ የገንዘብ ኪሳራዎች በሌሎች የመሰረተ ልማት ውድመት ላይ ተጨምረው ይህ ቡድን ያደረሰው ውድመት ነው ሊባል የተቻለው፣ በአካባቢው ሰላም እንዳይኖር፣ የሕግ በላይነት እንዳይኖር፣ ሰሜን እዝ የሀገር መከላከያና ፌዴራል ፖሊስ ኮሚሽን በመሰረተ ልማት ጥበቃ ላይ ያሉ አባላት ላይ ጥቃት እየፈጸመ እያለ በአካባቢው በአየርም ሆነ በትራንስፖርት እንዴት አድርጎ ይሄንን ችግር የፈጠረው ማን ነው? መንግስት ነው የፈጠረው ይህ ችግር? መንግስት አይደለም። ራሱ የሕወሓት ጁንታ ቡድን የፈጠረው ችግር ነው። የተቋረጠው ትራንስፖርት ሁለተኛ ኔትወርክም ቢሆን በመንግስት አይደለም የተቋረጠ። እነሱ ናቸው መሰረተ ልማቶችን በሙሉ ቆራርጠው ሽቦ ሳይቀር ኢስቴሽኖችን ሳይቀር እያወደሙ አላማጣ አካባቢ ራያ አላማጣ እና ራያ አገቡ አካባቢ ያሉ የፌዴራል ፖሊሶች ላይ ጥቃት ፈጽሞ እዛ አካባቢ ያሉትን ትራንስፎርመሮች ከጥቅም ውጪ ያደረጉት እራሳቸው ናቸው። ስታሰብ ማብራት ከሌለ እንዴት ኔትወርክ ይኖራል? ሁለቱ የተያዙ ናቸው። ለጥፋቱ ህወሓትን ተጠያቂ ያደረጉት አቶ ጄይላን በተጨማሪም በኢትዮጵያ ንግድ ባንክ መቀሌ ቅርንጫፍ የደደቢት ማይክሮፋይናንስ ሠራተኞችን በመጠቀም በወቅቱ የክልሉ የንግድ ኢንዱስትሪ ከተማ ልማት ቢሮ ኃላፊ በነበሩት በዶክተር አብርሃም ተከስተ ትዕዛዝ በአንድ ቀን ብቻ በህገወጥ መንገድ ስምንት መቶ ሚሊየን ብር ወጪ ተደርጓል ብለዋል። በየቢሮ ያለውን ንብረት ሁሉ ሳይቀር የወደረበት ሁኔታ ነው። ኮምፒውተር ራሱ በየቢሮ ያለው የሌለበት ሁኔታ ነው። ያለ እኛ አሁን የደረስንበትን ገለጽነው። እነዚህም ድርጅት ገና እነዚህ ሲደመሩበት ማዕት ቢሊየን ብር እንደጠፋ ወደፊት እንግዲህ ይሄ ሁሉ ተጣርቶ የሚቀርብ ይሆናል። አሁን የደረስንበትን ከስር ከስር ለሕዝቡ መረጃ እየሰጠን ከመሄድ አንጻር ወቅታዊና ትክክለኛ መረጃ ቶሎ ለሕዝብ ከማድረስ አንፃር ይህንን አጠናቅረን ለአሁኑ ይህንን አቅርበናል። ወደፊትም በዚሁ መሰረት ፖሊስ የደረሰባቸውን የምርመራ ውጤቶች ለሕዝብ እያሳወቀ የሚሄድ ይሆናል። በትናንትናው ዕለት የዓለም አቀፍ የቀይ መስቀልና ቀይ ጨረቃ በሰጠው መግለጫ በትግራይ ክልል መሰረተ ልማቶች በተለይ የጤና መሰረተ ልማቶች በብዛት መዘረፋቸውን አንስቷል። ከዚህ ቀደም ፋብሪካዎችንም ጨምሮ ሌሎች ዝርፊያ እና ንብረት መጫን ላይ በክልሉ የሚገኙ የኤርትራ ወታደሮችም ተሳትፈዋል የሚሉ የተለያዩ የዓለም አቀፍ መንግስታትም ድርጅቶችም የሚገልጹት ነበረ። ይህም በተመለከተ የኢትዮጵያ መንግስት የሚያውቀው ምን አለ? አሁን እኛ ስለ ምርመራ ውጤት ነው የገለጽነው እንጂ እነዚህ በሚመለከተው አካል ወደፊት በኮማንድ ፖስት ይሁን በሌሎች ሀገሪቷን በሚመሩ የበላይ አመራሮች የሚገለጽበት ሁኔታ ሊኖር ይችላል። ስለዚህ አሁን እኛ የምርመራውን ውጤት ብቻ የደረስንበትን ለመግለጽ ነው። በህገ ወጥ መንገድ ወጪ የተደረገ ገንዘብ የት እንደደረሰ እንደማይታወቅ የፌዴራል ፖሊስ ኮሚኒኬሽን ዳይሬክተሩ አቶ ጄይላን አብዲ ገልጸዋል። በትግራይ ክልል የተደረገውን ጦርነት ተከትሎ ተፈጠሩ ባሉ ሂደቶች ላይ መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ጦርነቱ በተደረገበት ወቅት የፌዴራል መንግስቱ ኃይል ወደ ትግራይ ከተሞች ሲተኩስ የነበረው ከባድ መሳሪያዎች በሰዎች ላይና በንብረት ላይ ውድመት አድርሷል ብሏል። በዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ በድር እንደገለጹት የከባድ መሳሪያዎቹ ተኩስና ጥቃት በትግራይ ውስጥ የዜጎችን ሕይወት ክፉኛ መጉዳታቸውንና በሺዎች የሚቆጠሩ እንዲፈናቀሉ ምክንያት ሆኗል ብለዋል። በትግራይ ክልል የደረሰውን ጉዳት በገለልተኛ አካል እንዲጣራ ዓለም አቀፍ ድርጅቶችና የተለያዩ መንግስታት በተደጋጋሚ ቢጠይቁም የኢትዮጵያ መንግስት ፈቃደኛ አለመሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ